ከጠረፉ ከሊቢያ ወደብ በግምት ሰላሳ ማይል ራቅ ብሎ ከሚገኘው ባህር ላይ ሁከትና ጩኸት በድንገት ከዛ ይሰማል። በቀረችው ደቂቃ ፈጥኖ ደራሾቹም ሕይወት ለማዳን ብድግ ብለው በፍጥነት ከፕላስቲክ ጎማ የተሰራውን ጀልባቸውን ውሃው ላይ ወርውረው ማዕበሉ ወዲያና ወዲህ የሚመታውን የስደተኞቹን ታንኳ ሳትሰምጥ እዚያው ደርሰው ለመርዳት ሞተራቸውን ቀስቅሰዋል። ይህኛው እንቅስቃሴ ባለፉት ቅርብ ቀናት በተከታታይ ከተካሄዱት እርዳታዎች ውስጥ የመጀመሪያው ሳይሆን አራተኛው ነው። በረሃብ ተጎሳቁለዋል። ሰዎቹ የለበሷቸው ልብሶች ተበጫጭቋል። እርዳታ ሰጪዎቹም ውልቅልቋል። ሊወጣ ትንሽ ከቀረው ጀልባ ውስጥ ሕፃናት ልጆችን በመጀመሪያ ከዚያ ሴቶችን በመጨረሻም ወንዶቹን እየጎተቱ አውጥተው የራሳቸው ጀልባ ላይ አሳፍረዋል። እነዚህ በተአምር ከሞት ከተረፉት መካከል አንዳንዶቹ በደስታ፣ ሌሎቹ በለቅሶ አምላካቸውን ዝቅ ብለው እጃቸውን ዘርግተው እዚያው ማመስገኑንም ጀምረዋል። ከኤርትራ እንደሆኑ ወኪላችን ሜጋን ዊሊያምስ አረጋግጣለች። ሽሽት ላይ ናቸው። ቆየት ብለው ታሪካቸውን አንዳንዶቹ እንደዚህ ብለው አጫውተዋል። አንደኛው የአራት ዓመቱ የዩኒቨርሲቲ ተማሪ በሊቢያ ማንኛውም ሰው ራሱ ፖሊሱም ቢሆን እንደ የታጠቁት ወንበዴዎች ሁሉም ሌባ ናቸው። በዛ ላይ አብረው አንድ ላይ ስለሚሰሩ እርስ በራሳቸው ይረዳዳሉ። ከአንዱ እጅ ስታመልጥ ሌላው ይይዝሃል። መልሶም አንደኛው ለሌላው አሳልፎ ይሰጣል፣ ይሸጣል። ገንዘብ እኛን ወዲያና ወዲህ በመቀባበል ቁጭ ብለው ይሰበስባሉ። በአንድ አሁን በጦርነት በፈረሰ በቀድሞ የገበያ አዳራሽ ውስጥ ከሌሎቹ በመቶ ከሚቆጠሩ ስደተኞች ጋር ይኸው ወጣት ቀጠላ አድርጎ እንዳጫወተው ለወራት ያህል እዛ ተይዞ በወንበዴዎቹ እጅ ታስሮ ከርሟል። ሦስት ሺህ የአሜሪካን ዶላር እያንዳንዱ ስደተኛ ካልከፈለ ወንበዴዎቹ እንደማለቋቸውም አስፈራርተው ነግረዋቸዋል። ይህን ያህል ብር የከፈለ ከዚያ እስር ቤት ተለቆ እንደገና ሌላው ወንበዴ እጅ ገብቶ ሌላ ተጨማሪ ዶላር እንዲከፍል ይደረጋል። ይህን ያህል ዶላር ለዚያም ለዚህም መክፈል የማይችለው እስረኛ ደግሞ እዚያው የገባበት እስር ቤት ተረስቶ ፍዳውን እያየ ይማቅቃል። ገንዘብ መክፈል ሳይችሉ ቀርተው ከሁለት ዓመት በላይ የሊቢያ እስር ቤት የከረሙ ሰዎች ቁጥር ብዙ ነው። የሃያ አምስት ዓመቱ የሴኔጋሉ ተወላጅ ልብስ ሰፊው ባሪያ ሆኖ እዚያ ለአንዱ እንዲያገለግል ለባለጸጋ እንደተሸጠም ታሪኩን እሱ አጫውተዋል። ባሪያ ሆኜ ለአንዱ እንዳያገለግል ሸጠውኛል። በዚያ ላይ ትለ ግም አለ፣ በደንብ ሥራ እንጂ ብለው በየጊዜው ደብድበውኛል። ይህን የመሰል ግፍና በደል በስደተኞች ላይ በሊቢያ ሳያቋርጥ በሚካሄድበት በአሁኑ ሰዓት የአፍሪካና የአውሮፓ መሪዎች ከተባበሩት መንግሥታት ድርጅት ጋር በሺ የሚቆጠሩትን አደጋ ላይ ወደቁትን የአፍሪካ ስደተኞች አንድ ፕላን አወጥተን ወደፊት ወደ መጡበት ወደ አገራቸው እንመልሳለን ብለው ከገና በዓል በፊት ወደ አስራ አምስት ሺህ የሚጠጉ ስደተኞችን ከሊቢያ እንቀሳቅሰው ወደ አገራቸው ለመሸኘት እነሱ ተስማምተዋል። ይህ ግን በቀላሉ ሥራ ላይ አይውልም ብለው ለሰብዓዊ መብት መከበር የሚሟገቱ ድርጅቶች የተወዲሁ ጥርጣሪያቸውን አሰምተዋል። ወደ ሊቢያ ከዚያም ወደ አውሮፓ ለመጉረፍ የተነሳውን ስደተኛ እንዴት ንግታው የሚለው ጥያቄ ገና ብዙ ያነጋግራል። ይልማኤል ሚካኤል፣ ዶቼ ቬለ ራዶ ጣቢያ ከበርሊን ከተማ